እግዚአብሔር አምላካችንን እናመሰግናለን። በተከታታይ የማርቆስን ወንጌል እንድንመለከት ፈልጋለሁ። ትምህርቶቹን እና መልእክቶቹን ባለፈው ሳምንት የወንጌል መጀመሪያ ምን ይመስል እንደነበረ አይተናል። እና ያን ጊዜ ባለፈው ሳምንት የተመለከትነው ጌታ ኢየሱስ ክርስቶስ የወንጌል መጀመሪያ እንዴት እንደሆነ በዚህ በጸሐፊው በማርቆስ በኩል እንዳውም ስነግራችሁ ማርቆስ ወንጌልን ሲጽፍ በጴጥሮስ እየተነገረው ነበረ ተብሎ ነው የሚታወቀው። እና ወንጌል የምስራች ዜና እንደሆነ የደስታ ዜና እንደሆነ የእርቅ ትምህርት የእርቅ ስብከት፣ ወንጌል፣ አዋጅ እንደሆነ ነው ያየ ነው እና ያኔ ያ ወንጌል ሲጀመር የነበረውን ሁኔታ ማርቆስ ጠቅልል አድርጎ ሲገልጥ እግዚአብሔር ራሱ ከሰማይ እንደተናገረ፣ ጌታ ኢየሱስ እንደተጠመቀ እና ወዲያው ተፈትኖ በፈተና ጌታ ኢየሱስ ክርስቶስ ዲያብሎስን ድል እንዳደረገ እነዚህ በሙሉ በወንጌል መጀመሪያ ላይ የነበሩ ነገሮች ናቸው እና አንዳንድ ጊዜ ሰዎች ሰይጣንን መፍራት የተመሳሰለ ጭንቀት ውስጥ ሲገቡ እንመለከታለን። ሰይጣን የወደቀ የተሸነፈ ጠላት ነው። ስለዚህ መፍራት የለብንም እና ወንጌል መጀመሪያ ላይ ወንጌል ሲሰበክ ወንጌል ሲጀመር ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ ይህንን አዋጅ ለማወጅ ይዘጋጅ በነበረበት ጊዜ ሰይጣን እንደተሸነፈ ነው። ያንን እንግዲህ ካየን በኋላ ዛሬ የምንመለከተው እራሱ ጌታ ኢየሱስ ክርስቶስ ወንጌል ሲሰብክ ነው። ቁጥር 14 ላይ እንዳነበብኩላችሁ ልክ ከምድረ በዳ ተፈትኖ ተመለሰ። ቁጥር 12 እና 13 ዮሐንስ ስለ ጌታ ኢየሱስ ክርስቶስ መንገድ ጠራጊ ሆኖ ሲያገለግል ነበር እስከ ቁጥር 13 ድረስ። ከዛ ቁጥር 14 ላይ ታሪኩ የተያያዘ ነው። ዮሐንስ አልፎ ከተሰጠ በኋላ የሚል ቃል እናያለን። ዮሐንስ አልፎ ተሰጠ። መጽሐፍ ቅዱስ እዚህ ማርቆስ ወንጌል ማቴዎስ ወንጌል ሉቃስ ወንጌልም ላይ ስለ ዮሐንስ ስለ መጥምቁ ዮሐንስ ሲናገር በዘመኑ የነበረው ንጉስ ንጉስ ሄሮድስ ዮሐንስን ወስዶ አሰረው። ከዛ በኋላ ዮሐንስ እንደተገደለ በሌሎች ምዕራፎች ውስጥ እናያለን። ዮሐንስ እንደታሰረ ነው፣ አልፎ ከተሰጠ በኋላ የሚለው መታሰሩን ነው የሚያመለክተው። ጌታ ኢየሱስ ክርስቶስ ሙሉ አገልግሎቱን ጀመረ እና የጌታ ኢየሱስ ክርስቶስ አገልግሎት ስብከቱ ምን ነበረ? ዛሬ እንድናይ የምፈልገው ክርስቶስ የሰበከው ወንጌል ምን ነበር? እኛስ ምን አይነት ወንጌል ነው መስበክ ያለብን? ከዚህ የተነሳ እና የወንጌል ትኩረቱ ምንድን ነው የሚለውን ነገር በዝርዝር እንድናይ ነው እና በክርስትና እምነት ውስጥ አንዳንድ መሰረታዊ በጣም ጠቃሚ የሆኑ ነገሮች አሉ። እና በጣም ጠቃሚ መሰረታዊ ከሆኑ ነገሮች ውስጥ አንዱ ይሄ እዚጋ ዛሬ ጌታ ኢየሱስ ክርስቶስ የሰበከው ስብከት ይገኝበታል። እና ጌታ ኢየሱስ ክርስቶስ የሰበከውን ስብከት ነው የምንመለከተው። እና በጥቂት ነጥቦች የክርስቶስ ስብከት ምንድን ነው፣ የክርስቶስ ስብከት እንደዚህ ነበር፣ የክርስቶስ ስብከት እንዲህ ነበር በሚሉ ንዑስ ርዕሶች አብረን የዛሬን ጊዜ እንመለከታለን። እና የመጀመሪያው ነጥቤ የክርስቶስ ስብከት የእግዚአብሔር መንግስት ነበረ። አሁን እንደምታዩት ቁጥር 14ን እንደገና ላንብብላችሁ። 14 እና 15 ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ። ይሄ ነው የመጀመሪያው የጌታ ኢየሱስ ክርስቶስ አገልግሎት። እና ጌታ ኢየሱስ አገልግሎቱን ሲጀምር እስከ መጨረሻም አገልግሎቱን እስኪጨርስ ድረስ ዛሬም እንኳን አሁን ጌታ ኢየሱስ ተገልጦ በመካከላችን ቢሰብክ የሚናገረው ነገር በጣም የምር ስለሆነ ነገር ነው። ስለምን ነው? ስለ እግዚአብሔር መንግስት ነው የሚናገረው። እና ጌታ ኢየሱስ የሰበከው ስብከት ስለ እግዚአብሔር መንግስት ነው እና ስለ እግዚአብሔር መንግስት ነው የሰበከው የሚለውን ስናይ፣ ወንጌል አሁን ጌታ ኢየሱስ ክርስቶስ ወንጌልን ነው የሰበከው ግን ስብከቱ ስለ እግዚአብሔር መንግስት ነው እና ምንድን ነው የሚለው እዚህ ጋር የማርቆስ ወንጌል የእግዚአብሔርን መንግስት ወንጌል እየሰበከ ነው የመጣው ነው የሚለው እና ይህንን ስናይ እግዚአብሔር የሚባለው አምላክ በመጀመሪያ መንግስት እንዳለው እንድንረዳ ያስፈልጋል። እግዚአብሔር የሚባለው አምላክ ዝም ብሎ ሰማይ ላይ ያለ ሁሉ ነገር እንደዘፈቀደ ሲከናወንና ሲደረግ ዝም ብሎ አይዶን ኬር ጉዳይ አይደለም እያለ የሚመለከት አምላክ ሊመስላችሁ ይችላል። አንዳንድ ሰዎች። ግን አይደለም እግዚአብሔር በሁሉ ነገር ላይ ጉዳይ የሚያገባው በሁሉ ጉዳይ የሚያገባው ሁሉን ነገር የሚቆጣጠር ደግሞ መንግስት የራሱ መንግስት ያለው አምላክ ነው። እግዚአብሔር መንግስት አለው። ማንኛውም መንግስት ያለውን አይነት መዋቅር ሁሉም አይነት መንግስት መዋቅሩን ያዋቀረውና ያቀናበረው መጽሐፍ ቅዱስ ላይ ተመስርቶ እንደሆነ ብዙ የታሪክ ምንጮች ይናገራሉ እና መጽሐፍ ቅዱስ እግዚአብሔር መንግስት አለው። ራሱን የቻለ አስተዳደራዊ መዋቅር ያለው መንግስት አለው። እና ያ መንግስት ሰዎች ያንን መንግስት እንዲያውቁ እንዲገነዘቡና ወደዛ መንግስት ውስጥ ለመግባት እንዲችሉ ምኞት፣ ጥማት እንዲኖራቸው በተለያየ ዘመንና ጊዜ እግዚአብሔር ለሰዎች እየተናገረ እንደሆነ ነው የምንሰማው። እግዚአብሔር መንግስት አለው። ይገርማቸዋል። እኔ አሁን ይህንን ወደ ተለያዩ ነጥቦች ከመሄደ በፊት እዚ ጋር አንድ ነጥብ ልነግራችሁ እፈልጋለሁ። ብዙ ሰዎች ስለ ክርስትና ሃይማኖትና ስለ ሌሎች ሃይማኖቶች ሲያስቡ ምን ብለው ያስባሉ? ክርስትና ሃይማኖት እንደ ሌሎቹ ብዙ ሃይማኖቶች ለምሳሌ እስልምናን፣ ቡድሂዝም፣ ሂንዱይዝም፣ ሽንቶይዝም፣ ባለፈውም ሳምንት ጠቅቸዋለሁ። እንደዚህ የሚባሉ ማአት አይነት ሃይማኖቶች አሉ። በነገራችን ላይ ሳይንስም አሁን እንደ ሃይማኖት ነው። እውነተኛ ሳይንስ አለ፣ የውሸተኛ ሳይንስ አለ እና እና ሰዎች ምን ይላሉ? ክርስትና እንደ ሌሎች እንደ አንዱ ሃይማኖቶች አንዱ ነው ብለው ይናገራሉ። እና ትኩረቱ የክርስትና እምነት በሃይማኖታዊነትና በሃይማኖት ላይ ነው ብለው ያስባሉ። ግን አይደለም። የክርስትና እምነት ትልቁ ትኩረት ስለ እግዚአብሔር መንግስት ነው ሰዎች ወደ እግዚአብሔር መንግስት እንዲገቡና የእግዚአብሔርን መንግስት እውነት በዚህ ምድር እንዳሉ እንዲለማመዱ ደግሞም ከዚህ ምድር ሲያልፉ ወደ እግዚአብሔር መንግስት ሙሉ ሙላት ውስጥ እንዲገቡ ነው ዋና ዓላማው። እና ተሰብስበን እግዚአብሔርን የምናመልከው የእግዚአብሔር መንግስት ራሱ አካል ምድር ላይ በመንፈሳዊ ይዘቱ ስለምትንጸባረቅና ስለምትታይ ነው። እና ሰዎች የአንድ ሀገር መንግስት ዜጋዎች እንደሚሆኑት ሁሉ የእግዚአብሔር መንግሥት ዜጋዎችም እንዲሆኑ ነው። እግዚአብሔር አምላካችን አላማውና እቅዱ ለዚህ ነው። ጌታ ኢየሱስ ክርስቶስ ወደ ምድር የመጣው ለዚህ ነው። ክርስትና እኔ በጣም የምር የሆነ እምነት ነው የምለው፣ ዝም ብሎ ኢንተርቴንመንት አይደለም ክርስትና። ሲሪየስሊ እግዚአብሔርንና መንግስቱን የምናስብበት የእግዚአብሔር መንግስት ወራሾች መሆናችንን የምናውቅበት። ለዚህ ነው ጌታ ኢየሱስ ክርስቶስ መጀመሪያ አንደበቱን በወንጌል አገልግሎት ሲከፍት የእግዚአብሔርን መንግስት ወንጌል እየሰበከ ነው የመጣው እና እግዚአብሔር መንግስት አለው። ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው ከዛ መንግስት ተልዕኮ ነው። እኛም ከተለወጥን በኋላ የዛ መንግስት ወኪሎች እንድንሆን ነው እግዚአብሔር አምላካችን የሚፈልገው። ከዚህ ቀጥሎ የምናገርበት ነጥብ እዚሁ ዋናው ርዕሴ ውስጥ እንዳለን ማለት ነው፣ የእግዚአብሔር መንግስት ባህርያት አሏት። አሁን የእግዚአብሔር መንግስት ምንድን ነው ባህሪው? የእግዚአብሔር መንግስት ጌታ ኢየሱስ ክርስቶስ ሲሰብክ ባህሪያት አሉት እና ደቀ መዛሙርቱ በእርግጥ ሚስ አንደርስታንድ አድርገውታል። ያ አልገባቸውም ነበር ስለ እግዚአብሔር መንግስት ምንነት፣ ማንነት ጠቅላላ። ብዙ ሰዎችም ብዙ ያልገባቸው ሰዎች አሉ። ብዙዎች ደግሞ ገብቷቸው ወደ እግዚአብሔር መንግስት ውስጥ ተጠቅልለው እንደነበረ እናውቃለን። ግን ከባህሪያቶች ውስጥ አንድ ሁለቱን እዚህ ጋር መጥቀስ እፈልጋለሁ። አንደኛ መንፈሳዊ ባህሪ ነው ያላት የእግዚአብሔር መንግስት። በዚህ ምድር ላይ ሰዎች ወደ እግዚአብሔር መንግስት ውስጥ ተጠርተው ከገቡ በቀጥታ መንፈሳዊ እውነትና ልምምድ ውስጥ ነው የሚገቡት። ያ መንፈሳዊው መረዳትና ልምምድ በስጋዊው ህይወታቸውና በዚህ ዓለም በሚያደርጉት ማንኛውም እንቅስቃሴ በጣም ወሳኝ ዓላማና የህይወት ትርጉም የሚሰጣቸው እውነታ ነው። ስለዚህ ጌታ ኢየሱስ ክርስቶስ የእግዚአብሔር መንግሥት ሲሰብክ መንፈሳዊ ይዘት እንዳለው ነው እያስረዳና እየተናገረ ያለው። ሰዎች ወደ እግዚአብሔር መንግሥት ከዚህ ዓለም መንግሥት ወደ እግዚአብሔር መንግሥት ይገባሉ። እግዚአብሔር መንግሥት ውስጥ እዚሁ ምድር ላይ እዚሁ ዓለም ላይ ያሉ የገቡ ሰዎች ዓላማቸው፣ የህይወት ዝንባሌያቸው፣ የህይወት እቅዳቸው ያንን የእግዚአብሔር መንግሥት የሚወክልና የሚያንጸባርቅ ሆኖ በድል አድራጊነት ሲያልፉ ከዚህ ህይወት ወደ ዋናው ወደ እውነተኛው ፊዚካሊ ወደምናይበት የመንግስት አካል ውስጥ ይደባለቃሉ ማለት ነው። ይህንን እውነት ነው ሮሜ ምዕራፍ 14 ቁጥር 17 ላይ ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ የገለጠው። ምን አለ? የእግዚአብሔር መንግስት አለ ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 14 ቁጥር 17 ላይ ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ብሎ ነው የተናገረው። የእግዚአብሔር መንግስት ምንድናት? ጽድቅ ያለባት ባህሪዋ ነው ሰላም የሞላባት በመንፈስ ቅዱስ የሆነ ደስታ ያለባት ናት። ታያላችሁ ጽድቅ፣ ሰላም፣ በመንፈስ ቅዱስ የሆነ ደስታ በዓለማዊነት ወይም በስጋዊነት በኃጢአተኝነት የሆነ ደስታ ሳይሆን ጽድቅ፣ ሰላም፣ በመንፈስ ቅዱስ የሆነ ደስታ ቅዱስ ደስታ ማለት ነው ያለባት እንጂ መብልና መጠጥ ዳንኪራ፣ ጭፈራ አይደለችም ነው እያለ የተናገረና በጣም የተለየ መንፈሳዊ መንግስት መንፈሳዊ ይዘት ያለው መንግስት እንደሆነ እንድንረዳና እንድናውቅ እግዚአብሔር አምላካችን ይፈልጋል። የእግዚአብሔር መንግስት፣ እዚህ ጋር ሌላ ነጥብ አስቀምጫለሁ። እንዲሁ አንዳንድ ነጥቦችን ለእናንተ አይምሯችሁ ሰፋ ባለመንገድ እንዲመለከት ለማድረግ የእግዚአብሔር መንግስት ድንበር የላትም። አሁን የምናውቃቸው መንግስታት፣ የኢትዮጵያ መንግስት፣ የአሜሪካ መንግስት፣ ሁሉም በድንበር የተከለሉ ናቸው። አይደለም ከድንበር የተነሳ አንዱ ከሌላው መንግስት ጋር እንዳውም እንደሚጣላ ጦርነት እንደሚሄድ፣ በኤርትራና በኢትዮጵያ መካከል፣ በአገሮች መካከል እንዲህ ዓይነት ነገር እናያለን። ግን የእግዚአብሔር መንግስት ድንበር የላትም እዚህ ምድር ውስጥ በዓለም ሁሉ ውስጥ የዚህ መንግስት ዜጎች ይገኛሉ። ኢትዮጵያ ውስጥ የዚህ መንግስት ዜጎች አሉ። ላቲን አሜሪካ ጫካ፣ አማዞን ጫካ ውስጥ ወንጌል ተሰብኮላቸው ራቁታቸውን ከሚሄዱ ሰዎች መካከል የዚህ መንግስት ዜጎች የሆኑ ሰዎች አሉ። ስለዚህ በጠቅላላ በዓለም ውስጥ የሰፈረች እና ብዙ ሰዎች የዚህ መንግስት ፓስፖርት ይዘው የሚገኙባት መንግስት ናትና፣ የእግዚአብሔር መንግስት ድንበር የላትም። ለዚህ ነው እዚህ ምድር ላይ ድንበር የላትም። በእርግጥ መንግስተ ሰማይ ስንገባ ደግሞ ሌላ የምናየው አገር የሚባል ነገር ፈጽሞ አናይም። ያው ሲኦል ለዘላለም ሲኦል ነው፣ የእግዚአብሔር መንግስት ለዘላለም የእግዚአብሔር መንግስት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ማቴዎስ 8 ቁጥር 11 ላይ እንደዚህ አለው እላችኋለሁና አለና ብዙዎች ከምስራቅና ከምዕራብ ይመጣሉ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ። ብዙዎች የዚ የዚች መንግሥት ዜጎች የሆኑ ከምስራቅ ከምዕራብ ይመጣሉ እና ድሮ የዚህ መንግሥት ዜጎች የሆኑት አብርሃም፣ ይስሐቅ፣ ያዕቆብ በዘፍጥረት ላይ ከ4000 ዓመት በፊት የዚህ መንግስት ዜጎች የሆኑት በሙሉ ይመጣሉ። አንድ ቀን ሁላችንም እንሰበሰባለን። ከዛ ዛ ሁላችንም ከምስራቅ ከምዕራብ ተሰብስበን ከሰሜን ከደቡብ ተሰብስበን ለዘላለም ከእግዚአብሔር ጋር በእግዚአብሔር ዙፋን ውስጥ እንቀመጣለን፣ በእግዚአብሔር መንግስት ውስጥ እንቀመጣለን እና ታዲያ የእግዚአብሔር መንግስት ድንበር የለሽ መንግስት ናት። ጥቁርም ነጭም ኢትዮጵያዊ ኔግሮም ሁሉ ያለበት መንግስት ናት የምትሆነው ማለት ነው። እኔ አንድ ነገር እዚህ ጋር መናገር እፈልጋለሁ። ቤተ ክርስቲያንንም በተመለከተ እንደዚህ አይነት እውነታ ነው ያለው ቤተ ክርስቲያንን ስናስተምርኛ ምንድን ነው የምንለው አጥቢያ ቤተ ክርስቲያን የምትባል ቤተ ክርስቲያን አለች ደግሞ አጠቃላይ አለም አቀፍ ቤተ ክርስቲያን የምትባል ቤተ ክርስቲያን አለች ይሄ አጠቃላይ አለም አቀፍ ቤተ ክርስቲያን የምንላት ዩኒቨርሳል ቸርች ነው የምንላት እና ሁሉም አማኞች አሁን በዚህ በእግዚአብሔር መንግስት ውስጥ ያሉ አማኞች በሙሉ አባል የሆኑባት አጠቃላይ ዓለም አቀፍ ቤተ ክርስቲያን አለች። ደግሞ እኛ እዚህ የምናመልክበት ምን ቤተ ክርስቲያን አለ ሎካል ወይም ደግሞ አጥቢያ ቤተ ክርስቲያን የሚባል አለ። አሁን እኛ በእግዚአብሔር መንግስት ውስጥ ነን አማኞች እና በእግዚአብሔር መንግስት ውስጥ ያሉ ብዙ ሰዎች አረብ ሀገር ውስጥ አሉ በድብቅ የሚያመልኩ ኤሽያ ውስጥ አሉ፣ ላቲን አሜሪካ አሉ ዩሮፕ ውስጥ አሉ። ሳይቤሪያ ውስጥ አሉ። ብቻ በጠቅላላ በዓለም ውስጥ ድንበር የሌለሽ የለች መንግስት ብትኖር የእግዚአብሔር መንግስትናትና ስለ ክርስትና ስናስብ ሰፋ ያለ አመለካከት እንዲኖረን ይገርማቸዋል። አሁን አማኞች እዚህ አሜሪካ ውስጥ በጣም ጥቂት እየሆኑ ነው እየሄዱ ያሉት ካለው ይሄ የክህደት እምነት እንቅስቃሴ የተነሳ ግን፣ በዓለም ላይ በጣም ብዙ እውነተኛ ክርስቲያኖች እንዳሉ፣ ያለ ድንበር ያለ ወሰን እንድንረዳ ነው። ሌላው የምናገረው ነጥብ መንግስቱ የእግዚአብሔር መንግስት ለዘላለም የሚቀጥል ነው። ታያላችሁ። የእግዚአብሔር መንግስት እዚህ ጋ የእግዚአብሔር መንግስት ወንጌል እየሰበከ መጣ። ጌታ ኢየሱስ ክርስቶስ ዘመኑ ተፈጸመ እያለ የእግዚአብሔር መንግስት ቀርባለች እያለ ተናገረ። ይቺ የእግዚአብሔር መንግስት በመጽሐፍ ቅዱስ በአጠቃላይ መጽሐፍ ቅዱስ የምትታወቀው የዘላለም መንግስት ተብላ ነው። ታያላችሁ መቼም ስለ ስለ ታሪክ ስለ አለም ታሪክ ጥቂት ጥቂት ወይም ብዙ እውቀት ሊኖራችሁ ይችላል ግን በአለም ታሪክ ውስጥ መንግስታት ተነስተዋል፣ መንግስታት ሄደዋል። ለምሳሌ እኛ በእኛ በእኔና በወንድሜ በእህቴ በቆንጂት እድሜ ውስጥ እንኳን ብዙ መንግስታት ሲቀያየሩ አይተናል አይደል? አፍሪካ ውስጥ በጣም ታላላቅ ገናና የሆኑ ገዢዎች መንግስታቸው ሲንኮታኮት አይተናል። ኤሽያ ውስጥ እንደዚሁ ዩሮፕ ውስጥ እንደዚሁ በጣም የሚገርም የሚገርም አይነት መንገድ እና ይሄ የእግዚአብሔር መንግስት ግን ማንም የማይነቀንቀው አብዮት የማይፈነቅለው የማይነቃነቅ የዘላለም መንግስት ነው የእግዚአብሔር መንግስት። እዚህ እንኳን አሜሪካ ውስጥ ታያላችሁ። የእግዚአብሔር የአሜሪካ መንግስት በየአራት ዓመቱ የመንግስት ባለስልጣናት ምን ይሆናሉ? ይቀየራሉ። አንዳንዴ ዲሞክራት፣ አንዳንዴ ደግሞ ሪፐብሊካን ሲገዙት ታያላችሁ እና ይሄ እንደዚህ አይነት ቅይር የሚባል ነገር የለም በየአራት ዓመቱ ምርጫ የሚባል ነገር የለም። የእግዚአብሔር መንግስት ዘላለማዊ ናት። ንጉሱ ማን ነው? እግዚአብሔር ነው። እኛ ደግሞ ህዝቦቹንን ለዘላለም የምንኖር ከሚኖረው አምላካችን ጋር ለዘላለም በመንግስቱ ውስጥ እንኖራለን። ይህንን ሀሳብ በልባችን እንደ እውነተኛ ሀሳብ መያዝ በጣም ጠቃሚ ነው። ለምን መሰላችሁ? በዚህ ዓለም ውስጥ ሰዎች ጊዜያዊ እንደሆኑ እና የእግዚአብሔር ነገር ትርጉም እንደማይሰጥ በዚህ ዓለም በጣም በብዛት አሁን ለሰዎች የሚነገርበት ዘመን ነው፣ ግን ውሸት ነው። አሁን ምናልባት የዓለም የዚህ የዓለም ሲስተም የሚያስተላልፈውን ውሸት ኢቭን በዚህ በምርጫ ሰሞን በደንብ የተገነዘባችሁ ይመስለኛል። ሚዲያው የሚናገረው ውሸት በጠቅላላ የሰዎችን አእምሮና አመለካከት ዲስቶርት ሊያደርግ የሚችል ነው ስለዚህ መጽሐፍ ቅዱስ የሚናገረው ነገር እውነት እንደሆነ እንድንገነዘብ፣ እኛ ሰዎች ነን፣ በእግዚአብሔር መልክ የተፈጠርን። ውስጣችን ዘላለማዊ የሆነ ነፍስ አለን። ይሄ ነፍሳችን ስንሞት አይጠፋም። እግዚአብሔር የሰጠን ይህንን ነው እና ሰዎች መጨረሻቸው ከሁለት ነገር አንዱ ነው። ለዘላለም ነው ማንኛውም ሰው የሚኖረው ከእንስሶች በተለየ መልኩ፣ ወይ ለዘላለም መንግስተ ሰማይ፣ ወይ ለዘላለም ሲኦል ውስጥ ስቃይ ነው ሰዎች የሚኖሩት ከሁለቱ አንዱ የሰዎች መጨረሻ ነው እና እግዚአብሔር በዘላለማዊ መንግስቱ የዘላለም መንግስት ውስጥ ገብተን ለዘላለም እሱን እያመለክን እያከበርን እሱ በሚሰጠን አገልግሎት ውስጥ ለዘላለም መንግስተ ሰማይ ውስጥ እየተሳተፍን እንድንኖር የእግዚአብሔር አላማ ነው እና እግዚአብሔር አምላካችን ዘላለማዊ መንግስት ያለው ጊዜያዊ አይደለ፣ ዘላለማዊ ቀጣይ፣ በምንም በማንም የማይለወጥ መንግስት እንዳለው እንድናስብ ነው። ጌታ ኢየሱስ ክርስቶስ ታዲያ የመጣው ይህንም መንግስት ለመስበክ ነው። ይህንም መንግስት እየሰበከ ነው የመጣው የእግዚአብሔር መንግስት ወንጌል እየሰበከ ዘመኑ ተፈጸመ፣ የእግዚአብሔር መንግስት ወደ እናንተ ቀርባለች፣ መንግስቱ የእግዚአብሔር መንግስት ቀርባለች እያለ ነው የመጣው። እና እዚህ ጋር አንድ ሌላ ንዑስ ርዕስ አለኝ። ወደ ሌላ ነጥብ ከማለፌ በፊት የእግዚአብሔር መንግስት ቅድም እንዳልኩት ባህሪ ያላት ቅድስት መንግስት መንግስት ናት። ንጹህ መንግስት ናት። ሰላምና ደስታ ያለባት መንግስት ናት። ከዚህ ዓለም ከምናየው መንግስት ልዩ ባህሪ ያለባት ናት እና ይሄንን የምታገኙት እውነተኛ የክርስቶስ ኢየሱስ ቤተ ክርስቲያን ውስጥ ስትኖሩና ስትመላለሱ ነው። ቅድም የጠቀስኩት ጥቅስ ሮሜ 14 ሰባት ቁጥር 17 ይህንን ነው የሚያሳየው። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። በእርግጥ እዚህ ጋር አንድ የመንግስቱን ባህሪ ስጠቅስ ኃጢአተኞች አይገቡባትም ብያለሁ። ራእይ ምዕራፍ 21 ና ምዕራፍ 22ን ብታነቡ የመጨረሻው የመጽሐፍ ቅዱስ የመጨረሻዎቹ ሁለት ምዕራፎች ናቸው። ራእይ ምዕራፍ 21 ላይ እንደዚህ ይላል እቺ የእግዚአብሔር መንግስት የምትባለው አዲሲቱ ኢየሩሳሌም ከሰማይ ለባሏ እንደተሽቆጠቆጠች ወይም እንደተሸለመች ሙሽራ፣ ለባሏ እንደተሸላለመች ሙሽራ ከሰማይ ስትወርዳ የኋት ብሎ ይናገርና ይሄ የእግዚአብሔር መንግስት የምትመጣው የእግዚአብሔር መንግስት ውስጥ ውሸተኞች፣ ኃጢአተኞች፣ አስማተኞች፣ ሟርተኞች፣ አመንዝራዎች፣ አታላዮች አይገቡባትም ይላል። የእግዚአብሔር መንግስት ቅዱስ፣ ንጹህ፣ ጻድቅ ናት። ግን እኛ ደግሞ ከተዘረዘሩት ኃጢአተኞች እንደ አንዱ ነን። እኛ እንዴት እንገባለን? አሁን የሚቀጥለው ነጥብ ውስጥ እናያለን። በህይወታቸው በማጭበርበር በውሸት በኃጢአት የሚቀጥሉ ሰዎች እግዚአብሔር መንግስት ውስጥ ሊገቡ አይችሉም። ምክንያቱም የእግዚአብሔር መንግስት ምንድናት? ቅዱስና ንጹህ ናት፣ ጽድቅ ያለባት ቦታ ናት። ይህንም መንግስት ነው ጌታ ኢየሱስ ክርስቶስ እየሰበከ የመጣው። እግዚአብሔር ይመስገን። አሁን የሚቀጥለው ነጥብ ላይ ስመጣ፣ ሁለተኛው ዋና ነጥቤ ነው የክርስቶስ ስብከት የትኩረት አቅጣጫ ምን ነበረ? የክርስቶስ ስብከት የትኩረት አቅጣጫ ዋናው ርዕሴ እንግዲህ የክርስቶስ ኢየሱስ ስብከት ነው። እዚህ ጋ ነው የመጀመሪያውን፣ ገና ተጠምቆ ከመጣ በኋላ ዮሐንስ ወደ እስር ቤት ሄደ። ጌታ ኢየሱስ ክርስቶስ ዮሐንስ ለሱ መንገድ ጠራጊ ነበር። አሁን ጌታ ኢየሱስ ክርስቶስ ፕላትፎርሙን ይዟል፣ እየሰበከ ነው። ሰዎች እየተሰበሰቡ እያዳመጡት ነው። እስከ ቁጥር 34 ነው ቅድም ያነበብኩላችሁ። በጣም አስደናቂ ነገሮች እየሆነ ነው። የእግዚአብሔር መንግስት ሲሰበክ ሰዎች ነፃ ይወጣሉ። ጌታ ኢየሱስ ክርስቶስ በመንግስት ውስጥ ነፃነትን ይሰጥ ነበር ግን የስብከቱ የትኩረት አቅጣጫ ምን ነበር? ታያላችሁ። እዚ ጋር እንደገና ላንብበው። ቁጥር 14ና ቁጥር 15ን ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከ እና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ። አሁን የእግዚአብሔር መንግስት ጌታ ኢየሱስ ክርስቶስ ሲሰብክ የትኩረቱ አቅጣጫ ምን ነበረ? ስለ ዘመን እና ስለ እግዚአብሔር መንግስት መቅረብ ነው የተናገረው። ሁለት የትኩረት አቅጣጫዎች አሉ። ጌታ ኢየሱስ ክርስቶስ ሲናገር ዘመኑ ተፈጸመ ብሎ ነው። የስብከቱ አንዱ ርዕስ ስሙ፣ ሰዎች ስሙ፣ ዘመኑ ተፈጸመ እያለ ነበር የሚናገረው። ዘመኑ ተፈጸመ ምን አይነት ዘመን ነው የተፈጸመው? እኛ እንደዚህ ብለን እናምናለን። በመጽሐፍ ቅዱስን ስናጠና ጌታ ኢየሱስ ክርስቶስ ከመጣበት ጊዜ ጀምሮ ሁለተኛ እስከሚመጣበት ጊዜ ድረስ ማለት ጌታ ኢየሱስ ክርስቶስ መጣ፣ ለ33 ዓመታት ኖረ፣ ከዛ በኋላ ተሰቀለ፣ ወደ ሰማይ አረገ። ከዚህ ጊዜ ጀምሮ እንደገና እስከሚመጣበት ጊዜ ድረስ ያለው ዘመን የወንጌል ዘመን ብለን ነው የምንጠራው። በዚህ ዘመን ውስጥ ቤተ ክርስቲያን ታገለግላለች እና በዚህ ዘመን ውስጥ የሰዎች ነፍስ በክርስቶስ ኢየሱስ በማመን ይድናል እና ይሄኛው ዘመን ከዚህ እስከዚህ ያለው ዘመን ምን ተብሎ ነው የሚታወቀው? የመጨረሻው መጀመሪያ ተብሎ ነው የሚታወቀው። የመጨረሻው ነገር አጠቃላይ የዚህ ዓለም ነገር ሊያበቃ የተጀመረበት ጊዜ ነው። አንድ ቀን የዚህ ዓለም ታሪክ በሙሉ የሚያበቃበት ጊዜ አለ። ስለዚህ የመጨረሻው መጀመሪያ ነው እና ይሄንን የመጨረሻው መጀመሪያ ነው ጌታ ኢየሱስ ክርስቶስ ዘመኑ ተፈጸመ። ትንቢት በሙሉ የተነገረው ስለዚህ ዘመን ነው። ትዝ ይላችሁ እንደሆነ ምናልባት የገና አካባቢ ተናግሬ እንደሆነ አላቅም ዘገላትያ ምዕራፍ አራት ላይ ጌታ ኢየሱስ ክርስቶስ የመጣበትን ነገር ሐዋርያው ቅዱስ ጳውሎስ ሲናገር ዘመኑ በተፈጸመ ጊዜ ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ ብሎ ነው የሚናገረው የእግዚአብሔር ቃል አዳኝ እንደሚመጣ መሲህ እንደሚመጣ ሰዎች ሁሉ በሱ ውስጥ ሆነው የዘላለም ህይወት እንዲህ እንደሚኖራቸው የተነገረው ያ ትንቢት የተፈጸመበት ዘመን ነው ነው ጌታ ኢየሱስ የሚለው ሁለተኛ ደግሞ የወንጌል የምስራች ማቅረቢያውን ጊዜ ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው አምላክ ሰው ሆኖ ሰዎች የማይችሉትን ለሰዎች ለመፈጸም መምጣቱንም ነው። ይሄ የተፈጸመው ጊዜ የሚያበስረው እና እነዚህ እነዚህ ነገሮች በሙሉ በሰዎች አይምሮ ውስጥ በሰዎች ግንዛቤ ውስጥ ቦታ እንዲኖራቸው ነበር ጌታ ኢየሱስ ክርስቶስ እየተናገረ ያለው።